የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ ለሚቀጥሉት ሁለት ወራት ውስጥ የሚዘንበው የበልግ ዝናብ በተለምዶ ከነበረው በታች ስለሚሆን በሀገሪቱ ያለውን የድርቅ ሁኔታ ሊያባብስ እንደሚችል ትላንት ባወጣው ዘገባ ጠቅሰዋል። በደቡብ ምስራቅ የሀገሪቱ ክፍል በአርብቶ አደርነት የሚተዳደሩት በዝናብ እጥረት በይበልጥ ተጎጂ ሊሆን እንደሚችሉ ዘገባው ጠቅሶ በሰብል ምርት ላይ ጥገኛ የሆኑ ክልሎችም በአማካይ ሊያገኙ የሚችሉትን ዝናብ እንደማያገኙ አመልክተዋል። የዝናብ እጥረቱ አሳሳቢ ነው የሚሉት በኢትዮጵያ የዩኒሴፍ ተወካይ ጊሊየን ሚልሶፕ የምግብ የውሃና የጤና አገልግሎት የሚያስፈልጋቸው በሺዎች የሚቆጠሩ ሰዎች እስከ ጥቅምት ወር 2010 ዓ ም በጊዜያዊ መጠለያ ውስጥ እንደሚቆዩ ለዶቼ ቬሌ ተናግረዋል። ይህን ችግር ለመቋቋም ዩኒሴፍ በበኩሉ ምን እያደረገ ይገኛል? እኔ ራሴ አሁን በሶማሌ ክልል ነው ያለሁት። ዩኒሴፍ ችግሩን ለመቋቋም የንጹህ ውሃና የጽዳት አገልግሎት በማቅረብ እንዲሁም መንግስት የከርሰ ምድር ውሃን የሚያወጣበት ፕሮጀክት ላይ እርዳታ በማድረግ አውራ ቦታ ይዘናል። ተመጣጣኝ ምግብ በማቅረብ በኩል ክፉኛ የተጎዱትን ህፃናትን እየረዳን ነው። ግን በሚያሳዝን ሁኔታ ድርቁ ያጠቃቸው ቦታ የተመጣጠነ የምግብ እጥረት ቁጥሩ በከፍተኛ እየጨመረ መሆኑን ተመልክተናል። ስለዚህ ከመንግስት ጋር በመሆን በአፋርና በሶማሌ ክልል 49 ተንቀሳቃሽ የጤናና ተመጣጣኝ ምግብ የሚያቀርቡ ቡድኖች አሰማርተናል። እነዚህ ቡድኖች ለተፈናቀሉት አርብቶ አደሮች የጤና አገልግሎት እየሰጡ ነው። የተመጣጠነ የምግብ እጥረት ያጋጠማቸውን ህፃናትም እያከሙ ይገኛሉ። and also treating the children with severe acute malnutrition. የኢትዮጵያ መንግስት በጥድር ወር 2009 ዓ.ም ይፋ ባደረገው ዘገባ እስካሁን 5.6 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ነበር። ከምግብ እርዳታ ፈላጊዎቹ 75% በኦሮሚያ ክልል፣ በሶማሊ ክልል እና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል እንደሚገኙ ዩኒሴፍ በዘገባው ጠቅሰዋል። በኦሮሚያ ክልል በምስራቅ አረርጌ ዞን በኩርፋ ጫሌ በሚደጋና ፈዲስ በተሰኙት ወረዳዎች ከፍተኛ የዝናብ እጥረት እንዳለና የቀንድ ከብቶችም መኖ ስላጡ እየሞቱ እንደሚገኙ አንድ ስም ቸው እንዳይገለጽ የፈለጉ የአካባቢ ነዋሪ ለዶቼ ቬለ ጠቅሶ የምግብ እጥረት ላጋጠማቸው ሰዎች የሚሰጠው የምግብ እርዳታ መጠን ንዑስ መሆኑን ተናግረዋል። ለምግብ እርዳታ ፈላጊዎች ስንዴና ዘይትን ጨምሮ መንግስት በየጊዜው ይሰጣቸዋል። የዝናብ እጥረት ስላለ አሁን ያለው መሬት ለእርሻ አመቺ አይደለም። ግን ዝናብ ስዘንብ አንዳንዴ በአካባቢው ስንዴ ይመረታል። መንግስት እርዳታ ቢያደርግም ለችግር የተጋለጡት ሰዎች ብዙ በመሆናቸው እርዳታው በቂ ነው ማለት አልችልም። በአፋር ክልል የሰመራ ከተማ ነዋሪ አቶ መሐመድ አህመድ እንደተናገሩት የአፋር ብሔራዊ ክልላዊ መንግስት በትላንትና ዕለት ለኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ለድርቅ ተጎጂ ወገኖች በሰላሳ ከባድ የጭነት መኪናዎች የእንስሳት መኖ እርዳታ አበርክተዋል። በአፋር ክልል የቀንድ ከብቶች በቂ መኖ እያገኙ መሆናቸውን የገለጹት አቶ መሐመድ በክልሉ አሁን የሚታየው የዝናብ እጥረት ስጋት መደቀኑን ገልጸዋል። በአሁን ሰዓት ዝናብ የለም። ምናልባት ከሁለት ወር ከሶስት ወር በኋላ በእንደዙ አይነት ኮንዲሽን የሚቀጥል ከሆነ ድርቁ ሊከሰት ይችላል የሚል አይነት አመለካከት ነው ያለው ህዝቡ ማለት ነው። ዝናብ ከሌለ፣ ዝናብ ግን ይጠብቃሉ። ከሁለት ወር ከሶስት ወር በኋላ ዝናብ ከሌለ ግን እንደ አምናው የሚከሰት አይነት ድርቅ ሆኖ እንደሚሆን ነው ህዝቡ ያለው ሀሳብና ስጋት፣ ስለ ምግብና ስለ ዝናብ እጥረት ጉዳይ ከአደጋ መከላከልና ዝግጁነትና የምግብ ዋስ ና ዘርፍ የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።